ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቂሊንጦ ማረሚያ ቤት የሚገኙ እስረኞች ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉ ለአሜሪካ ድምፅ ሬዲዮ ገለጹ። እሳቱ ሲቃጠል በእሳቱ መካከል እሳት ገብቶ ይሁን ወይም ተኩስ ሲተቆስ ተኩስ ውስጥ ገብቶ ተመቶ ይሁን ሙቶ ሲሆን ቆስሎ ሲሆን በምን አውቃለሁ? ምንም እኮ ስጋቴ ይሄ፣ በምን አይነት ሁኔታ ዝም ብሎ መቀመጥ አለ እንዴ? ልጅን ያህል ነገር እሳት እየነደደ ጥይት እየተተኮሰ፣ ደህና ነው ደህና አይደለም ለማለት ምንድን ነው ማስረጃ? በእስር ላይ የሚገኘው የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ወላጅ እናት ወይዘሮ ሙጪት ሰካ ናቸው። ዝርዝሩን በእለቱ አብይ ርዕስ ይዘናል። በዚህ የማረሚያ ቤት የእሳት አደጋ ቃጠሎ ያው አጠቃላይ ሀያ ሶስት ታራሚዎች ህይወታቸው ያለፈበት ሁኔታ ነው ያለው። የኢትዮጵያ መንግስት ኮሚዩኒኬሽን ጽህፈት ቤት ቃል አቀባይ አቶ መሐመድ ሰይድ ናቸው እኚህኛው። ዝርዝሩን በመጽሔቱ ትንታኔ ክፍለ ጊዜ እናቀርባለን። የዛሬው ዜናችን አበይት የምንላቸው ኢትዮጵያ ውስጥ ባለፈው ቅዳሜ ቅሊንጦ እስር ቤት ውስጥ በተነሳው እሳት 23 እስረኞች እንደሞቱ የመንግስት ኮሚኒኬሽንስ ጉዳይ ጽህፈት ቤት የሚዲያ ግንኙነት ሥራ አስኪያጅ አቶ መሐመድ ሰይድ ለአሜሪካ ድምፅ ሬዲዮ ገለጹ። ዓለም አቀፍ ተጽዕኖ እየተደረገባት ያለችው ደቡብ ሱዳን 4000 አባላትን ያቀፈ ክልላዊ የጥበቃ ኃይል እንዲመደብ ትላንት እሁድ ተስማማች፣ የሚሉት ናቸው ዝርዝሮቹ። ወደ ኋላ ይቀርባሉ። ጤና ስጥልን፣ እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ነሐሴ ሰላሳ ሁለት ሺህ ስምንት ዓ ም ዝግጅቶቻችን ጋር አስተናጋጆች አሉ አከበድና አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱ የዓለም ዜና ይቀርባል። ኢትዮጵያ ውስጥ ባለፈው ቅዳሜ ቅሊንጦ እስር ቤት ውስጥ ከተነሳው እሳት ጋር በተያያዘ የእስረኞች ቤተሰቦች ስለ እስረኞች ዘመዶቻቸው ወሬ ለማግኘት እየተጨነቁ መሆናቸው ታውቋል። በእሳት ቃጠሎ 23 እስረኞች እንደሞቱ የመንግስት ኮሚዩኒኬሽንስ ጉዳይ ጽህፈት ቤት የሚዲያ ግንኙነት ስራ አስኪያጅ አቶ መሐመድ ሰይድ ለአሜሪካ ድምጽ ሬዲዮ ገልጸዋል። ቅሊንጦ በመንግስት ላይ ተቃውሞዎች በሚካሄዱበት ወቅት የተያዙ በከፍተኛ ደረጃ የሚታወቁ የፖለቲካ እስረኞች የሚገኙበት እስር ቤት ነው። የቀድሞው የሰማያዊ ፓርቲ ቃል አቀባይ ዮናታን ተስፋዬ፣ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሊቀመንበር ዶክተር በቀለ ገርባና ምክትል ዋና ጸሐፊ ደጀኔ ጣፋ ይገኙባቸዋል። ሶስት ሰዎች ባለፈው ታህሳስ ወር ነበር የታሰሩት። በዛሬው ፕሮግራማችን በሰፊው ይዘገብበታል። በተባበሩት መንግስታት ድርጅት የዩናይት ስቴትስ አምባሳደር አገራቸው ኢትዮጵያ ውስጥ በተቃውሞ ሰልፈኞች ላይ ተፈጸመ ስላለችው ከአግባብ ያለፈ ኃይል ተጠቃሚነት ወይም ጉዳይ አንስታለች አሉ። በአምባሳደር ሳማንታ ፓወር ይህን ያሉት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የደቡብ ሱዳን ጉብኝቱን ትላንት ማታ ሲያበቃ ለጋዜጠኞች በሰጡት መግለጫ ላይ ነው። አምባሳደሯ አያይዘውም ኢትዮጵያ ውስጥ የሚካሄደው ግጭት እጅግ ከባድ ነው ካሉ በኋላ ግልጽና ነፃ ምርመራ እንዲካሄድም ጥሪ አድርገዋል መንግስት ሰላማዊ ሰልፈኞች ላይ ሰዎች ሰላማዊ በሆነ መንገድ ተቃውሞ እንዲያካሄዱ እንዲፈቅድ ዩናይትድ ስቴትስ ትጠይቃለችም ብለዋል ኢትዮጵያ ውስጥ አንዳንድ ጊዜ ግድያ የታከለባቸው ሰፋ ያለ ነጻነት እንዲኖር የሚጠይቁ ተቃውሞች ለወራት ያህል ሲካሄዱ ቆይተዋል መንግስት ግድያና ድብደባ በመፈጸም እንዲሁም የኢንተርኔት አገልግሎትን በመዝጋት ሲከሰስ ቆይቷል። የአፍሪካ ሕብረት በሀገሪቱ የሚታየው ተቃውሞ እንዳሳሰበው ለመጀመሪያ ጊዜ ባለፈው ሳምንት አመልክቷል። ይህ ዜና የተገኘው ከአሶሽየትድ ፕሬስ የዜና አገልግሎት ነው። ዓለም አቀፍ ተጽዕኖ እየተደረገባት ያለችው ደቡብ ሱዳን አራት ሺህ አባላትን ያቀፈ ክልላዊ የጥበቃ ኃይል እንዲመደብ ትላንት ወድ ተስማምታለች። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ደቡብ ሱዳን ውስጥ አራት ሺህ ወታደሮች ያለው የጥበቃ ኃይል እንዲመደብ ባለፈው ወር አጽድቆ ነበር። የደቡብ ሱዳን ፕሬዝደንት ሳልቫ ኪር ክልላዊ የጥበቃ ኃይል እንዲመደብ እንደሚፈልጉ በያዝነው ወር ቀደም ሲል ገልጸው ነበር። አስራ አምስት አባላት ያሉት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ተወካዮች በሀገሪቱ ከፍተኛ ባለስልጣኖች ስልጣኖች ላይ ተጽዕኖ ለማሳደር ጁባ ድረስ ሄደው ከሄዱ በኋላ ነው መሪዎቹ የተስማሙት። የደቡብ ሱዳን የሽግግር ብሔራዊ አንድነት መንግስትና የጸጥታው ምክር ቤት አባላት ቅድሚያ ማግኘት ያለበት የሀገሪቱን ሕዝብ ደህንነት ጥበቃና ሰብአዊ አቅርቦት ጉዳይ መሆን እንዳለበት መስማማታቸውን ባወጡት የጋራ መግለጫ ገልጸዋል። የሕዝቡን ደህንነት ለመጠበቅ በተሰጠው ውክልና መሰረት በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ኃይል በነፃ እንዲንቀሳቀስ የደቡብ ሱዳን መንግስት ተስማምቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እንደገና ከተመረጡት የጋቦን ፕሬዚዳንት አሊ ቦንጎና የተቃዋሚ ፓርቲ ተወዳዳሪ ዣን ፒንግ ጋር በስልክ ተነጋግረዋል። በምዕራብ አፍሪካዊቱ አገር ግጭት እንዲቆምም ጥሪ አቅርበዋል። ተቃውሞ የተቀሰቀሰው ፕሬዚዳንት ቦንጎ እንደገና ከተመረጡ ባለፈው ረቡዕ ከተገለጸ በኋላ ነው። ቦንጎ ተወዳዳሪያቸው ዣን ፒንግ ግን ያሸነፉት 49.8 ለ 48.2 በሆነ ጠባብ የድምፅ ልዩነት ነው ተብሏል። ዋና ጸሐፊው ባንኪሙን በተቃውሞው ወቅት ህይወት መጥፋቱን አውግዘው በመተላለፍ ላይ ያሉት አቀጣጣይ ምልክቶችም ጉዳይ እንዳሳሰባቸው ገልጠዋል በአገሪቱ በመካሄድ ላይ ያለው ግጭት አሁኑን እንዲቆም ነው ጥሪ ያሰሙት። ይህ የተገለጸው ከዋና ጸሐፊው ጽህፈት ቤት በወጣ መግለጫ ነው። የጋቡን አስተዳደር የአገር አስተዳደር ሚኒስትር ሙቡሌት ሙባዬ በአገር አቀፍ ደረጃ ከአንድ ሺህ በላይ የሚሆኑ ሰዎች ታስረዋል፣ በመዲናይቱም ብቻ 800 ሰዎች ተይዘዋል ብለዋል። በግጭቱ ሶስት ሰዎች መገደላቸውም ተረጋግጧል። የሶማሊያ መንግስት ለብሔራዊ ጥቅም ሲል ከኬንያ ጫት ጭነው ወደ ሶማሊያ የሚገቡ የአይሮፕላን በረራዎችን ሁሉ እንዳገደ የሶማሊያ ባለሥልጣኖች ገልጸዋል። የሶማሊያ ኤቪዬሽን ሚኒስትር አሊ አህመድ ጃንጋሊ ውሳኔው የተወሰደው ለብሔራዊ ጥቅም ሲባል ነው ብለዋል። ስለ ምክንያቱ ማብራሪያ ከመስጠት ግን ተቆጥበዋል። እገዳው ጊዜያዊ እንደሆነም አክለዋል። ከናይሮቢ መዲናይቱ ሞቃዲሾ ወደምትገኝባቸው የሶማሊያ ከተማዎች በሳምንት በሃያ የሚገመቱ ጫት የጫኑ አይሮፕላን በረራዎች እንደነበሩ ታውቋል። በመጨረሻም ሶሪያ ድንበር ላይ እስላማዊ መንግስት ነኝ ከሚለው ቡድን ጋር ሲዋጉ የቆዩት በቱርክ የሚደገፉ አማጽያን ከመጨረሻው ሰፈራቸው አባረዋቸዋል ትላለች ቱርክ። ቱርክ ጽንፈኛውን ቡድን ለማባረር በቀጥታ ወታደራዊ እንቅስቃሴ ውስጥ የገባችው ባለፈው ወሩ እንደሆነ ይታወቃል። ቱርክ ውስጥ በሲቪሎች ላይ ግድያ ከተፈጸመ በኋላ የቱርክ ፕሬዚዳንት ኤርዶጋን ጽንፈኛውን ቡድን ለመምታት በታንኮች፣ በከባድ መሳሪያዎችና በተዋጊ አውሮፕላኖች ጭምር የተደገፈ ውጊያ እንዲካሄድ ማዘዛቸው የሚታወስ ነው። አድማጮች ለዜና የተመዘገበ ክፍለ ጊዜ በዚሁ አበቃ። በሶሪያ ወደ ተኩስ አቁም ማምራት እንዲቻል አንድ ስምምነት ላይ ለመድረስ ሁለቱ ሀገሮች ጥረት ማድረጋቸውን መቀጠል እንዳለባቸው ፕሬዝደንት ባራክ ኦባማ አስገንዝበዋል። We have had some productive conversations about what a real cessation, uh, of hostilities would look like. ሁለቱም አገሮች ዩናይትድ ስቴትስና ሩሲያ እንደ አይሲልና ና ኑስራን በመሳሰሉ የጋራ ጠላቶች ላይ ማትኮር እንዲችሉ የተኩሱ ማቆሙን ምን መልክ እንደሚይዝ የተወሰነ ውጤታማ ውይይት አድርገናል። ነገር ግን ባለው የመተማመን ክፍተት ሳቢያ ጉዳዩ ከባድ ድርድር ይጠይቃል። ውጊያው ጋብ ብሎ እፎይታ ሲገኝ ለችግሮቹ ፖለቲካዊ መፍትሄ ፍለጋ ላይ ሁነኛ ውይይት ወደ ማድረጉ እንድንሻገር ያስችለናል ብለዋል። ፕሬዚደንት ኦባማ የውጭ ጉዳይ ሚኒስትራቸው ጃን ኬሪ ከሩሲያ አቻቸው ጋር ተኩስ አቁምን በተመለከተ መስራታቸውን እንዲቀጥሉ መመሪያ መስጠታቸውን ተናግረዋል። ፕሬዚደንት ኦባማ ፑቲንም ለውጭ ጉዳይ ሚኒስትራቸው ተመሳሳይ መመሪያ ሰጥተዋል ብለዋል። ጉዳዩን ዳር ለማድረስ ተገቢውን እድል ይፈጥራል ብለን ከምናምንበት ያነሰ ነገር አንሰራም። የጂ 20 ጉባኤ ላይ ከሩሲያ አቻቸው ጋር የተነጋገሩት ኬሪ የቀሩትን ከባድ ነጥቦች ለመፍታት ተጨማሪ ስብሰባዎች ያስፈልጋሉ ብለዋል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ሱሪያን አስመልክቶ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ገንቢ ያሉትን ውይይት ማካሄዳቸውን የተመለከተውን ዘገባ ነበር ያሰማናችሁ። በሁለቱ ወገኖች መካከል የመተማመን ክፍተት መኖሩን ፕሬዚዳንት ኦባማ ቻይና ከተማዋ የጂ 20 አባል ሀገሮች መሪዎች ጉባኤ ማብቂያ ላይ ለጋዜጠኞች በሰጡት ማብራሪያ ነበር የጠቆሙት። ለአሜሪካ ድምጽ ራዲዮ ዘጋቢ ማርከስ ሃርተን ከዚችው ከተማ ያስተላለፈውን ዘገባ ነበር ቆንጅት ያሰማችን። አድማጮች አሁን ወደ ትንታኔ ክፍለ ጊዜ እናልፋለን። የዜናው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳኝ ፍስሀየንን በዓለም ዜናዎች የጀመርነው የዛሬ ሰኞ ነሐሴ 9 2008 ዓ.ም ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። የዕለቱ አብይ ርዕስ ይቀድማል። በርከት ያሉ ዘገባዎች ይዘናል። ሁል በርከት ያሉ ዘገባዎች ናቸው። አብዛኞቹም ከአለፈው ቅዳሜ ድንገት ጋር ይገናኛሉ። ከትላንት በስቲያ ቅዳሜ ከአዲስ አበባ ከተማ ወጣ ብሎ ከሚገኘው የቅሊንጦ ማረሚያ ቤት ላይ በደረሰው የእሳት አደጋ ቃጠሎ አደጋ 23 ሰዎች ሕይወት ማለፉን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት አስታውቋል። ታዲያ ከዚሁ ጋር ተያይዞ በቅዳሜው ቅሊንጦ ማረሚያ ቤት እሳት አደጋና ተኩስ የደረሰውን ጉዳት ማወቅ ባለመቻላቸው ቤተሰቦች በእጅጉ መጨነቃቸውን የኦሮሞ ፌዴራሊስት ኮንግሬስ ምክትል ፕሬዚዳንት ተናግረዋል። ታራሚዎቹ ከትላንት ጀምሮ የት እንዳሉም ቤተሰቦች እንደማያውቁ ገልጠዋል። ይህ ከፍተኛ አስተዳደር በደል ነው ሲሉም አማረዋል። መለስካቸው አምሀ ዝርዝሩን ይዘዋል። ሃምሳኛ ዓመቱን ወይም የምስረታውን የወርቁ ኢዮቤልዩ በዓል በማክበር ላይ የሚገኘው የኢትዮጵያ ቤተሰብ መምሪያ ማህበር ፕሬዚዳንት ወይዘሮ መዓዛ ቅጣው 50 ዓመታት ወደ ኋላ ተጉዘው ሶስቱን የማህበሩ መስራቾች አስታውሰዋል። የቤተሰብ እቅድ አድማጮች፣ አሁን የተዋወቀው ሌላ ፕሮግራም ነው። በሁለተኛው አጋማሽ ላይ የሚቀርብ ነው። የቴክኒክ ችግር የገጠምን ይመስላል። ድምፁ እንደተገኘ ወደዛው እናስተላልፋለን። አዎ ብርሃን፣ ድምፁ ተገኝተዋል ብላለች። ለማስታወስ ታራሚዎቹ ከትላንት ጀምሮ የት እንዳሉ ቤተሰብ እንደማያውቁበት የኦሮሞ ፌዴራሊስት ኮንግሬስ ምክትል ፕሬዚዳንት የተናገሩበት ዘገባ ነው። አሁንም መለስካቸው አምሀ የኦሮሞ ፌዴራሊስት ኮንግሬስ ምክትል ፕሬዚዳንት አቶ ሙላቱ ገመቹ ዛሬ ረፋዱ ላይ ለቪኦኤ በሰጡት ቃለ ምልልስ እንዳስታወቁት ከትናንት ጀምሮ ቅሊንጦ ታስረው የነበሩት አራቱ የኦፌኮ አመራር አባላትም ሆኑ ሌሎች እስረኞች በማረሚያ ቤቱ እንደማይገኙ ለቤተሰብ አባላት ተነግረዋል። ወደ ቢሾፍቱ ደብረ ዘይት ከሚወስደው ዋና መንገድ ወደ ሰሜን ምስራቅ ማለትም ወደ ቅሊንጦ ማረሚያ ቤት የሚወስደው መንገድ በጸጥታ ኃይሎች ተዘግተዋል። ከፖሊስ አባላት ተነገረን እንዳሉት ከሆነ ታራሚዎቹ ወደ ሸዋ ሮቢት እና ወደ ዝዋይ ወይም ባቱ ማረሚያ ቤቶች ተወስደዋል። በአጠቃላይ እንደምንረዳው ከሆነ በዛ በቅሊንጦ ማረሚያ ውስጥ የሚገኙ ታራሚዎች ከ3000 በላይ ናቸው። እነዚህ አንድም ሳይቀር ወደዚህ ወደ ማረሚያ ቤቶች አካባቢ እንደሄዱ ነው የተነገረው፣ ለቤተሰቦች ነው የተነገረው። ስለዚህ ይህንን እንደሰማን ቤተሰቦች በትላንትናው ዕለት ዝዋ ሄዶ ጠይቋል። ሸዋሮቢት ሄዶ ጠይቋል። ቤተሰቦቻቸውን ለመጠየቅ ሞክሮ ነበር። ነገር ግን እዛ ሲደርሱ አልመጡም፣ አልደረሱም እኛ እናቅም የተባሉት እና አሁን ውጥረት ተፈጥሯል በቤተሰቦች አካባቢ። በዚህ በሶሻል ሚዲያ ላይ እንደሚተላለፈው በሕይወት የሌሉ ሰዎች ቁጥሩ ከፍ ያለ ነው። ወሬ በየቦታው ስለተሰራጨ የህግ ታራሚዎቹ በየቦታው ባሉት ማረሚያ ቤቶች ውስጥ በምን ሁኔታ እንዳሉ ማን እንደሞተ እንዴት እንደሆነ እስካሁን ድረስ ማወቅ አልተቻለም። አቶ ሙላቱ አክለውም ቅዳሜ በመንግስት መገናኛ ብዙሀን በቅሊንጦ በተፈጠረው አደጋ ማንነቱ ያልታወቀ አንድ ሰው መሞቱንና ስድስት ሰዎች ቆስለዋል ከመባሉ በስተቀር አንድም ዘርዘር ያለ መረጃ ለህዝብ አለመነገሩ እርሳቸውንም ሆነ የእስረኛውን ቤተሰብ አባላት በእጅጉ አስጨንቀዋል ብለዋል። በተለይም ይላሉ በዚህ ማረሚያ ቤት አያሌ ኦሮሞዎች ታስረው ስለሚገኙ የአደጋው ሰለባዎች ሊሆኑ እንደሚችሉ አበክረው ገልጸዋል። ተጠያቂነት አለብኝ የሚል መንግስትም ለዚህ የህዝብ ጥያቄ ተገቢውን ምላሽ መስጠት ነበረበት። ይህ አለመደረጉ ከፍተኛ የአስተዳደር በደለው ብለዋል። ብዙ የኢትዮጵያ ህዝብ በአሁኑ ጊዜ ሁኔታውን ለማወቅ እየጓጓ ነው። እነዚህ ሰዎች ሞተዋል? በህይወት አሉ? ያረጋገጣችሁት ነገር አለ ወይ? ምንድን ነው እየሆነ ያለው? እያሉን ነው። መንግስት ግን ችላ ብሎታል። አደጋውን እንዴት እንደተነሳ ምን እንደተደረገ ምን ጉዳት እንደደረሰ ለኢትዮጵያ ህዝብ መገለጽ ይኖርበታል። በተለይ የኦሮሞ ህዝብ ይህንን በከፍተኛ ደረጃ በጉጉት የሚጠብቀው ጉዳይ ስለሆነ መንግስት አሁንም በአፋጣኝ ለቤተሰቦቹ የታራሚዎቹን ቦታ የት ቦታ እንደሄዱ በግልጽ ሊነገራቸው ይገባል። ይሄ ካልተነገረ በአገሪቷ ውስጥ ችግር፣ ውጥረት ይፈጠራል። እንዲህ አይነቱን ነገር እኛ ምንድን ነው የምንለው? ከመልካም አስተዳደር እጦት ነው ነው የምንለው። እንዲህ አይነቱን ነገር ለህዝብ አለመግለጽ ማለት ከፍተኛ የአስተዳደር በደል ነው ማለት ነው። መለስካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ከትላንት በስቲያ ቅዳሜ ከአዲስ አበባ ከተማ ወጣ ብሎ በሚገኘው የቅሊንጦ ማረሚያ ቤት ላይ በደረሰው የእሳት ቃጠሎ አደጋ የሀያ ሰዎች ህይወት ማለፉን የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት አስታወቀ። በሌላ በኩል በማረሚያ ቤቱ የሚገኙ የእስረኞች ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ አሁንም ድረስ ማወቅ ያለመቻላቸውንና ሊጠይቁ በሄዱበት እንግልት እየደረሰባቸው መሆኑን ለአሜሪካ ድምፅ ተናግረዋል። የእስረኞቹን ቤተሰቦች አባላት ያነጋገረችው ጽዮን ግርማ ተከታዩን አጠናቅራለች። ቀጥሎ ይቀርባል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ፣ የፓርቲ ዋና ጸሐፊ አቶ ደጀኔ ጣፋ፣ የሰማያዊ ፓርቲ ህዝብ ግንኙነት የቀድሞ ባለሙያ የነበሩት አቶ ዮናታን ተስፋዬን ጨምሮ ሌሎች ታዋቂ ሰዎች በእስር ላይ የሚገኙበት ነው። ቂሊንጦ ማረሚያ ቤት ቅዳሜ ነሐሴ 28 ቀን 2008 ዓ.ም ቃጠሎ ያስተናገደውም ይህ ማረሚያ ቤት ነው። በእስር ላይ ከሚገኙ ታሳሪዎች አንዱ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረውና በማህበራዊ ድረገጾች ላይ በመጻፍ የሚታወቀው አቶ ዮናታን ተስፋዬ ነው። አቶ ዮናታን ታህሳስ 18 208 መታሰሩንና ቂሊንጦ የሚገኘውን በቀጠሮ እስረኛነት እንደሆነ ወላጅናቱ ይናገራሉ። ማምሻውን እናቱን ወይዘሮ ሙጪት ተካን አነጋገሪያቸው ነበር። ስለ አቶ ዮናታን ሁኔታ ያወቁት ነገር እንዳለ ጠይቂያቸው ነበር ምንም ያወቅ ነው ነገር የለም። ምንም ዛሬ ቢጤ ነበር ሽግግር ፈጥሬ ነው የመጣሁትኝ ምክንያቱም እዚዋ የሚሄድኩኝ የለም አሉኝ። ሄድኩ የለም የለም አሉኝ። እዚህም ምስ ተቃጥሎም እንደሆን የተቃጠለበት ሆስፒታል ገብቶ እንደሆን ሆስፒታል አለያም ደግሞ ተመትቶም እንደሆን የገባበትም ሆስፒታል ነበርኝ ብዬበት የምናውቀው ነገር የለም። እጅ ቤት ብያሉ ምሽንን ተነገርኩኝ። እዚህም እዛም ሄድን አጣ ነው እዚህ ደግሞ ቁስለኛውንም የተመታውንም የሞተውንም ለማድረግ የትኛው ሆስፒታል እንሄድ? ግን እኛ የት ነው ሀገራችን? አሁንም ቢሆን ሀገሬን ማወቅ እፈልጋለሁ። በየቦታው ሄጄ ካጣሁት የት ሀገር ነው ያለሁት? ይህን ተናገር ያለሁ ምንድን ነው ምት ብሎ ጉትት ሲያደርገኝ፣ ልቀቀኝ፣ አሁንም ሀገሬ የት ነው? ልቀቀኝ ብዬ ስለው ለቀቀኝ። አንደኛ በእድሜም ቢሆን ክሱ እበልጣለሁ። የት ነው ይሄንን የጠየቃችሁት? እዛው ቅልንጦ ስን ሰዓት ላይ ሄዳችሁ ከሶስት ሰዓት እስከ አምስት ሰዓት እዛው ነበር። ምንም ያገኘነው ነገር የለም፣ የምናየውን ነገር የለም። መኪና ማያል ፍቅረኛ ማያል። በቃ ተንጣብተን ተንቋጥጠን ተስፋ ስንቆርት ወደ ቤታችን መጣ። ምንድን ነው ስጋቶት? እሳቱ ሲቃጠል በእሳቱ መካከል እሳት ገብቶ ይሁን ወይም ተኩስ ሲተቆስ ተኩስ ውስጥ ገብቶ ተመቶ ይሁን ሙቶ ሲሆን ቆስሎ ሲሆን በምን አውቃለሁ? ምንም እኮ ስጋት ይሄ ነው። በምን አይነት ሁኔታ ዝም ብሎ መቀመጣለን እንዴ? ልጅን ያህል ነገር እሳት እየነደደ ጥይት እየተተኮሰ ደህና ነው ደህና አይደለም ለማለት ምንድን ነው ማስረጃ ምንድን ነው ጋራንቲ በእለቱ ሊጠይቁ ሄደው ነበር ልጆትን አዎ ሄጃለሁ ወይ ሶስት ሰአት ተኩል ደርሻለሁ እዛ ቂሊንጦ መግቢያው በር ድረስ ደርሰው ነበር አዎ ደርሻለሁ ተኩሱ ሲተኮስ ራሴን ትንሽ መቆጣጠር አጣኝ ሮጡ ፍዴ ነበረ ወታደሮቹ ይመለሱ የት ይሄዳሉ ምን ያደርጋሉ? ይመለሱና እና የሚሆነውን እንደ ሰው ይከታተሉ። ይሄ ስሜታዊ ሆኖ መሮጡ ራሶትን ይጎዳሉ ሲሉኝ፣ እሺ ብዬ ተመለስኩኝ። እዛችሁን ይነዳል ጥይት ይተኮሳል። ሺ በርድ ውጡ አሉ። ወዴት ነበር የሮጡት እርስዎ? ወደዛ ወደ በር ወደሚተኮስበት? አዎ፣ እንደው ቢገለኝ የሚገድል ብዬ ሩጬ ነበር። ያው አባ ብለው መለሱኝ፣ ተመለስ። ከዛ በኋላ እንዴት ሆነ? ዞርበሉ ዞር በሉ ሂዱ፣ ምንም ነገር የለም፣ የሞተም ሰው የለም፣ የተቃጠለም የለም። እሳት ነው የተነሳው፣ እሳት አደጋ እያጠፋው ነው፣ ዞር አለ በሉ። ምንም አረጋገጫ ስለሌለኝ ምን? ቤታቸው ነበር መጀመሪያ። ተኩሱ ነው የተተኮሰው፣ እሳት ነው የነደደው፣ ምኑ ነው የቀደመው? እንግዲህ ቆሜ ነበር። ሲነድ ነው የደረስነው። ሲነድ ጭሱ ሲት ጎለጎል አንቀው ሲወጣ አይቻለሁ። ከዛ ሽቆይቱኝ ያንደደረስ ተኩስ ወደ ላይ ሰው የሚመት አይነት ተኩስ ሳይሆን ወደ ላይ በጣም ትኩስ ነበር። በጣም ያንን ስሰማ ነው እኔ ወደፊት የሮጥኩት። ያመለከታችሁበት ሌላ ቦታ አለ? እኔ አላመለከቱም። ሌሎች አንድ ከወጥተው አናቅም፣ አላውቅም። እኔ ልመና እግዚአብሔር ነው። እኔ አማኝ ነኝ። ባለቤቴ የቄስ ነው። ምን መነሴ የቄስ ልጅ ነኝ። ስለዚህ የኢትዮጵያ ሕዝብ ድረስልን። ልጆቻችን የትም አይቅሩ፣ ወንድሞቻችን የትም አይቅሩ፣ ወገኖቻችን የት እና ሕዝቡ ይድረስልን፣ ይድረስልን። ኢትዮጵያ እግዚአብሔር የሚታደጋት እግዚአብሔር በጣም አርጌ ለምነዋለሁ። ልጅ ነው አንድ ልጄ ነው። ስለዚህ የኢትዮጵያ ህዝብ ይህን እያየ ዝም የሚል ከሆነ በጣም ነው የማዝነው። በጣም እኔ አንድ ልጄ ማጣው ይኖርም አይኖርም ማውቀው ነገር የለኝም። ስለዚህ የኢትዮጵያ ህዝብ ወይ ድረስልኝ እግዚአብሔርን ይዘህ ድረስልኝ ነው የምለው አንድ ልጆት ነው ሁለት ናቸው ልጆች አንዷ ሴት አንዱ ወንድ የኢትዮጵያ ህዝብ ይድረስልኝ ወገን ለወገን ብሎ ነው ለህዝብ ብሎ ነው ለራሴ ብሎ ያደረገው ነገር የለም እና ይሄ ህዝብ እንዲህ አይነት ነገር ሲደረግ እንዴት ነው የአዲስ አበባ ህዝብ ዝም ብሎ የሚያዩት በዚሁ እስር ቤት የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ልጅ ወይዘሪት ቦንቱ በቀለ በትናንትናው ዕለት ለአሜሪካ ድምጽ ስትናገር ቅዳሜ ዕለት በቦታው እንደነበረችን እና ለሁለት ቀን ባደረገችው ፍለጋ አባቷን ማግኘት እንዳልቻለች ገልጻ ነበር። ዛሬ ሄዳ እንደሆነ ጠይቄያት ነበር። ሞክረናል። ለምሳሌ ትላንትና የቂሊንጦ ማረሚያ ቤት አስተዳደር ወደ ዝዋይ ልከናቸዋል። ዝዋይ ሂዱና ፈልጉ ብለውናል። ለዛም ነው የመጣ ነው እና ቢሮ መግባት የምንችል ከሆነ አስገቡንና እንጠይቅ እናናግራቸው ብለን ነበር እና ውጭ ጠብቁ፣ መግባት አትችሉም፣ ውጭ ጠብቁ አሉን። ውጪ ስንት ሰዓት ሙሉ ጠበቅን። ምንም መልስ ስላላገኘን ሄድን። ማንም ወጥቶ የሚያናግረን አካል የለም፣ ወይም እዚህ ናቸው የሚለን የለም። ሁሉም ማረሚያ ቤቶች ስንሄድ አንድ ሰውም አልመጣም አንድ ሰው እዚህ የለም ይሉናል። እና የት ነው የሄዱት? ሆስፒታል ከሌሉ፣ ማረሚያ ቤት ከሌሉ የት ነው ያሉት ሰዎቹ? ጥያቄያችን ይሄ ነው። እኛ አሁን እየጠየቅን ያለነው ነገር ይሄ ነው። ግን መልስ አላገኝም። መልስ የሚሰጠን አካል የለም። እኔ አባቴን ሳላይ ሶስት ቀን መቆየት ለእኔ በጣም ከባድ ነገር ነው ያውም በህይወት ይኑር አይኑር በማይታወቅበት በዚህ ጊዜ ማለት ነው። መንግስት ወይ በህይወት አለ አላለኝም፣ ወይ ሆስፒታል ነው አላለኝም፣ ወይ ማረሚያ ቤት ነው ሌላ ቦታ ነው ያለው አላለኝም። ስለዚህ በጣም ተጨንቅ ያለው ቤተሰብ በሙሉ በጣም ተረብሸዋል። መንግስት ኃላፊነት የሚሰማው ከሆነ እነዚህ ሰዎች የህግ ታራሚ ናቸው አይደለ? ገና አልተፈረደባቸውም፣ ተጠርጣሪ ናቸው። ፍርድ ቤት ነው ገና ወንጀለኛ ናቸውም ወንጀለኛ አይደሉም የሚለው መንግስት ኃላፊነት የሚሰማው ከሆነ ተጠያቂ ነኝ ነገ ብሎ የሚያስብ ከሆነ የሆነ ነገር ማሳወቅ አለበት። የሚያናግረን አካል የለም። ጭራሽ ወደ ማስፈራራት እና ወደ መታሰር ትፈልጋላችሁ፣ ዞር በሉ፣ ትታሰራላችሁ ምናምን አይነት ነገር ነው የሚነገረን። የፓርቲ ዋና ጸሀፊ አቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላትንም እንዲሁ በትናንትና ሁለት ጠይቀናቸው ነበር። ባለቤታቸው ያሉበትን ለማግኘት ሶስት ቀን ሙሉ ቢሞክሩም ማግኘት እንዳልቻሉ ገልጸዋል። እኛ ወገኖቻችን ናቸው የሞቱ ያሉት የታሰሩ ያሉት ንገሩን፣ ቤተሰቦቻችን ነው ያልነው። ይሄ ደግሞ ማንኛውም ሰው የሚጠይቀው ጥያቄ ነው የጠየቅነው። እነሱ ግን ወደ ዛቻ ነው የሚሄዱት። እኔም ሄድኩኝ። እኔም ያው ነው የጠበቀኝ። ና የሉም። ትናንትና ዝዋይ ና ሸዋሮ ቤት ነው ብላችኋል። ዝዋይ ደርሰን የመጣ ነው እና አሁን ደግሞ ንገሩን አልኩኝ። የሉም እና ማዕከላዊ ደግሞ፣ አሁን በመጨረሻ ሰዓት ከቤታችን የወሰዱት እነሱ ስለሆኑ ማዕከላዊ ጥየቃ ሄድን። እዚህ እስረኛ የመጣ የለም፣ እኛ ወንጀል ጨርሰን አስረክበናል። ወንጀለኛ ናቸው ብለው ሰብስበው ወስደዋል። መበርበሪያ ወረቀት እንኳን ሳይዙ ነው መጥተው የወሰዱት። ወንጀል ምርመራ ነው፣ ወንጀለኞች ናቸው ብለው መጥተው ወስደዋል። አሁንም ሁሉም ሰው የሚያውቅልኝ በቃ በሕይወት ካሉ ይስጡን፣ በቃ ያሳዩን። ዛሬም ነገም የምለም ነው። ገና አንድ ሳምንት ጠብቁ ሮብ ብለው ነበር። አሁን ደግሞ ገና አንድ ሳምንት ጠብቁ፣ እስከ አርብ ጠብቁ ነው የሚሉት። ቤት ሀገር ነው ሰው ጤነኛ ሰው ከቤት ወስዶ ተነስቶ አንድ ሳምንት ጠብቁ። ለምን አያሳዩንም? አይነግሩንም? ያሉበት ሁኔታ በሕይወታቸው፣ እንደወሰዷቸው እስከነ ሕይወታቸው እንዲመልሱልን ነው የምጠይቀው። ይህንን ሕዝቡም እንዲረዳኝ ነው። ዛሬ በእኔ የደረሰው ነገ ደግሞ በሌላ ሰው ላይ ይደርሳል። ይሄ ደግሞ የማይቀር ነው። ስለዚህ ይህንን ህዝቡ እንዲያቀልኝ ነው እኔ የምፈልገው። የመያድ ማዕከላዊ ኮሚቴ አባል የሆኑት አቶ አሰጋ አሰፋ ከታሰሩ አንድ ዓመት እንዳስቆጠሩ ቂሊንጦ ከመጡ ደግሞ ሰባት ወር እንደሆናቸው ልጃቸው ህይወት አሰጋ ትናገራለች። እስር ቤቱ መቃጠሉን ሰምታ ከምትሰራበት ምዕራብ ጎጃም ቡሬ ከተማ በትናንትናው እለት አዲስ አበባ መግባቷን ገልጻለች። ትናንትና ሂጄ ነበረ። ማገናኘት አይቻልም ብለው ታክሲ መግባት አይችልም ዝግ ነበረ ዛይ ሂዷል ይባላል። ዛይ ሰው ልኬ ነበረ። ዛይ የሉም ነው የሚባለው። ሻሩቢትም እንደዛው ነው። ከሶስት ቀን ከአራት ቀን በኋላ ያለውን ነገር እናመቻቻለን ብለው ነበር፣ ግን ምንም ነገር የለም እስካሁን። እና ዛሬም ተመልሼ ሂጄ ነበር ያለውን ነገር እንትን ለማለት በቃ መግባት አልቻልንም። ማግኘት አልቻልንም። አሁን ምን ማድረግ እንዳለብኝ ራሱ አናውቅም። ግራ ገብቶኛል። ቁርጣችንን እስከምናውቀው አሁን እኔ በቃ እኔ እንደ ሬሳም ሆነ ሬሳችንን እንስጡንና አልቅቶ መቅበርም ትልቅ ነገር ነው። እኔ በቃ እንድትነግሩልኝ ይመታለ ብቻ ነው እኔ በቃ ሬሳም ሰብ የሚለሳቸውም ካለ ብቻ ይንገሩ። ሌላ ምንም ነገር አንፈልግም። በቃ ለሀገር መስዋዕት መሆን ቀላል ነገር አይደለም፣ ከባድ ነው። ወገኖቻችን አለቁ። የእነሱ ብቻ አይደለም። በቃ በየቦታው በየወረዳው በየንትኑ ልቅሶ ነው ሰው ትናንትና ዕለት ያነጋገርናቸው የእሳትና ድንገተኛ አደጋዎች መቆጣጠሪያ ባለስልጣን የሕዝብ ግንኙነት ባለሙያቶ ንጋቱ ማሞ ቅዳሜ ከጠዋቱ ሶስት ሰዓት ከአስር የአደጋ ጥሪ ደርሷቸው በቦታው ሲደርሱ እሳቱ ሰፊ እንደነበር ገልጸው በአጠቃላይ እሳቱን ለመቆጣጠር ሰባት ሰዓት እንደፈጀ ተናግረዋል። መንግስት በዛሬው ዕለት የሀያ ሶስት ታራሚዎች ሕይወት በእሳት አደጋው ማለፉን አስታውቋል። በዚህ እስር ቤት ታስሮ የነበረው የዞን ዘጠኝ ጦማሪ በፍቃዱ ኃይሉ በቂሊንጦ እስር ቤት ውስጥ እስከ ሶስት ሺ የሚገመት እስረኛ ሊኖር እንደሚችል በትላንትናው ዕለት ለአሜሪካ ድምጽ በሰጠው ቃለ ምልልስ መግለጹ ይታወሳል። አድማጮች የምትከታተሉት የዛሬ ሰኞ ነሐሴ 30 2008 ዓ ም ስርጭታችንን ነው። ተከታዩም ከዚሁ ከዚሁ ርዕሰ ጉዳይ ጋር ያቆየናል። በቅዳሜው የቂሊንጦ ማረሚያ ቤት እሳት አደጋና ተኩስ የደረሰውን ጉዳት ማወቅ ባለመቻሉ ቤተሰብ በእጅጉ ተጨንቋል ሲሉ የኦሮሞ ፌዴራሊስቱ ኮንግረስ ምክትል ፕሬዚዳንት ተናግረዋል። ባለፈው ቅዳሜ በደረሰው በዚህ የቂሊንጦ ማረሚያ ቤት እሳት አደጋ በስር ላይ የነበሩ 23 ሰዎች መሞታቸውን ደግሞ የገለጸው የኢትዮጵያ መንግስት። የሟቾቹ ማንነት ደረጃ በደረጃ ለቤተሰቦች ይገለጻል ሲሉ የመንግስት ኮሚኒኬሽን ጽህፈት ቤት ቃል አቀባይ አቶ መሐመድ ሴይት ተናግረዋል። ከሟቾቹ መካከል በስር ላይ የነበሩ የተቃዋሚ መሪዎች ይኖሩበት እንደሆን ግን ተጠይቀው አቶ መሐመድ አላብራሩም። ቃል አቀባዩን ያነጋገረው እስክንድር ፍሬው ነው። ተከታዩን አጠናቅሯል። የተቃዋሚ መሪዎችና አባላት እንደዚሁም ሌሎች ታዋቂ ሰዎች በሚገኙበት የቂሊንጦ ማረሚያ ቤት ነው ቃጠሎ የተነሳው። የጉዳቱ መጠንም አሳሳቢ ሆኖ የቀጠለው መንግስት የጉዳቱን መጠን ዛሬ ይፋ አድርጓል። የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት የሚዲያና ህዝብ ግንኙነት ዳይሬክተር አቶ መሐመድ ሰይድ በስልክ እንደገለጹልኝ ቅዳሜ ጠዋት በተነሳው የእሳት ቃጠሎ የ ሀያ ሶስት ታሳሪዎች ህይወት አልፏል። በዚህ የማረሚያ ቤት የእሳት አደጋ ቃጠሎ አጠቃላይ ሀያ ሶስት ታራሚዎች ህይወታቸው ያለፈበት ሁኔታ ነው ያለው። ከዚህ ጋር በተገናኘ ቃጠሎ ለመቆጣጠር የእሳት አደጋ መከላከል ፖሊስ፣ የአካባቢው ህብረተሰብ በአጠቃላይ ሰፊ ርብርብ ነው የተካሄደው። እና እነዚህ ርብርቦች ተካሄደው ነው በቁጥጥር ስር የዋለው። የቆሰሉ ሰዎች ስንት ናቸው? አቶ መሐመድ፣ እንግዲህ ቁጥሩን በተመለከተ በጣም የተለያዩ መረጃዎች ናቸው እየተሰራጩ ያሉት እና በተለያዩ ማህበራዊ ድረገጾችም በሌሎች መገናኛዎችም ማለት ነው ቁጥሩ ከዚህም በላይ ያሻቅባል የሚል ስጋት አለ ወይ? የቆሰሉ ሰዎች ስንት ናቸው? ወደ ዘጠኝ ታራሚዎችና ፖሊሶችን ጨምሮ የህክምና እርዳታ ተደርጎላቸዋል። በውስጡ ያሉ ታራሚዎችም ወደ ሌሎች የፌዴራል ማረሚያ ቤቶችም እንዲዘዋወሩ የተደረገበት ሁኔታ ነው ያለው። በቀጣይም ይሄ ማረሚያ ቤት አስፈላጊ ጥገና ተደርጎለት ወደ ማረሚያ ቤቱ የሚመለሱበት ሁኔታ ነው ያለው። በዚህ ረገድ ያው የታራሚ ቤተሰብም ያው በትዕግስት እንዲጠብቅ እናሳስብበት ሁኔታ ነው ያለው ማለት ነው። በዚህ ገበታ ያገናኘ እዚህ ላይ አቶ መሐመድ ሙሉ በሙሉ ነው የተዛወሩት ታራሚዎቹ? ሊንጦ የነበሩት ታራሚዎች በሙሉ ወደ ሌሎች ማረሚያ ቤቶች ተዛውረዋል ማለት ነው። ወደ የትኞቹስ ነው የተዛወሩት? ወደ ፌዴራል ማረሚያ ቤቶች ነው የተዘዋወሩት በቀጣይ አጠቃላይ ቃጠሎውን በተመለከተ ምርመራ ይደረጋል። የማጣራት ስራዎችም በቀጣይ በጥልቅ የሚከናወኑበት ሁኔታ ነው ያለው። ሂደቱን በቀጣይ እያየን እኛ የምናስተላልፍበት ሁኔታ ይኖራል። እንግዲህ ሀያ ሶስት ሰዎች ህይወታቸው አልፏል ብለውኛል። በዚህ ቃጠሎ ሙሉ በሙሉ ሀያ ሶስቱም ሰዎች በቃጠሎ ምክንያት ነው ህይወታቸው ያለፈው። ከእነዚህ ውስጥ ምን ያህሉ ናቸው ታራሚዎች ከሀያ ሶስቱ ይህንን ጥያቄ የማነሳው እንግዲህ የተለያዩ ተቃዋሚ ፓርቲዎች በተለያየ መንገድ ስጋቶቻቸውን እየገለጡ ይገኛሉ ተቃዋሚ ፓርቲዎች ሊያመልጡ እየሞከሩ ነው በሚል ሰበብ በዛ በዛ በሚገኙ አባሎቻችን አመራሮቻችን ላይ ጉዳት እንዳይደርስ እንሰጋለን ይላሉ ምንድን ነው የመሞታቸው ምክንያት ከነዚህ ስንቶቹ ናቸው ታራሚዎች የቃጠሎው መንስኤ ያው እዛው በታራሚዎች በተነሳ አመፅ ግርግር ጋር በተገናኘ ነው። እንግዲህ ሀያ ሶስት ታራሚዎች ናቸው እኔ ጋር በደረሰኝ መረጃ። ያመልጣሉ በሚል ምክንያት ተደርጎ ተቃዋሚ ፓርቲዎች ካነሱት ነጥብ ጋር በተገናኘ መንግስታችንም የጸጥታ ኃይሉም ለዜጎቹ ኃላፊነት የሚሰማው ነው፣ በሕግ የበላይነት ጥላ ስር የሚንቀሳቀስ ነው። እንደዚህ አይነት ድርጊቶች በምንም መልኩ የሚታሰቡ አይደሉም፣ በዚህ መልኩ ሊያስቡ አይገባም የሚል ነው ያለኝና አጠቃላይ ግን ጉዳት የደረሰባቸው ቅድም ያልኩት ሀያ ሶስት ታራሚዎች ናቸው፣ ህይወታቸው ያለፈው በዚህ በቃጠሎ አቶ መሐመድ ሰውም እንደሚያውቁት የቅሊንጦ ማረሚያ ቤት የተቃዋሚ ፓርቲ መሪዎችና ሌሎችም ታዋቂ ሰዎች የታሰሩበት ማረሚያ ቤት ነው። ደረሰ በተባለው ቃጠሎ ምክንያት ከሞቱት ሰዎች መካከል እነዚህ የተቃዋሚ ፓርቲ መሪዎችና አመራሮች ይገኙበታል። በዚህ በቅዳሜ ዕለት በተከሰተው ካጠለው አጠቃላይ ሀያ ሶስት መሆናቸው ነው እስካሁን በደረሰኝ መረጃ። የሟቾቹ ማንነት ገና እኔ አሁን በዛ ደረጃ መረጃው አልደረሰኝም። አሁን በእጅ ያለው መረጃ አጠቃላይ ሀያ ሶስት ታራሚዎች መሆናቸውን ነው የሚያሳየኝ። አንዳንዶቹ የቤተሰቦች የታሳሪዎቹ ቤተሰቦች መረጃ ማግኘት እንኳ ያልቻልንበት ሁኔታ ነበር መንግስት እኛን የማረጋጋትና የመርዳት የመደገፍ ኃላፊነት ነበረበት በዚህ ወቅት የሚል ቅሬታ እያሰሙ ይገኛሉ። አንዳንዶቹ እንዳሉትም ከቂሊንጦ ቃሊቲ፣ ከዚያም ከአዲስ አበባ ውጭ ዘዋይ እና ሌሎች ማረሚያ ቤቶችና ሆስፒታሎች በመዘዋወር የቤተሰቦቻቸውን ደህንነት ለማወቅ ሲጥሩ እንደነበር ተናግረዋል። ተንገላታን መረጃ አልተሰጠንም፣ ቅሬታዎች እየቀረቡ ነው። ከዚህ አንጻር ምንድን ነው የእርስዎ ምላሽ አቶ ማመት? በእለቱ መረጃውን ለማድረስ ከፍተኛ ጥረት ተደርጎ የደረሰውን መረጃ ተደራሽ ለማድረግ የሞከርንበት ሁኔታ ነው የነበረው። የእሳት አደጋ፣ የጸጥታ ኃይሉ፣ አካባቢው ህብረተሰብ፣ እንዲሁም የሚመለከታቸው የመንግስት አካላት በሙሉ ርብርባቸው የነበረው በታራሚዎች ላይ እዛ ባለው የህብረተሰብ ክፍሎች ላይ አንደኛ ቃጠሎ እንዳይስፋፋ የከፍ አደጋ እንዳይደርስ የሞትም የሆነ የቁስለት አደጋ እንዳይደርስ እና እሳቱን ለማጥፋት ከፍተኛ ርብርብ ላይ ነው የነበረውና በዚህ ረገድ የታራሚ ቤተሰቦችን ላለማስተናገድ በሚል ሳይሆን ይህንኑ ቃጠሎውን በቁጥጥር ስር ለማዋልና የከፍ አደጋ እንዳያደርስ በነበረው ርብርብ ነው። አሁን ፈጥነን ይኸው መረጃ ተደራሽ እያደረግን ያለንበት ሁኔታ ነው ያለው። በቀጣይም የታራሚ ቤተሰቦችም በትዕግስት እንዲጠብቁና ተባባሪ ሆነው ልክ እንደተለመደው ከጸጥታ ኃይሉና ከመንግስት ጋር በጋራ እንዲሰሩ ነው ማሳስበው። ቀደም ሲል ወደ አነሳሁት ጥያቄ ልመልሰውና በዚህ ማረሚያ ቤት ውስጥ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ፣ የመላው ኢትዮጵያ አንድነት ድርጅት የቀድሞ ዋና ጸሐፊ አቶ ተስፋዬ ታሪኩና ሌሎችም የፖለቲካ መሪዎች ይገኛሉ። በእነዚህ ቢያንስ ስማቸው በተለያዩ የመገናኛ ብዙኃን በሚጠቀሰው የፖለቲካ መሪዎች ላይ ጉዳት እንዳልደረሰባቸው ማረጋገጫ መስጠት ይቻላል። ይህንን መረጃ እየሰጠሁ ባለበት በዚህ ጊዜ ውስጥ ጥቅል የደረሰኝ መረጃ አጠቃላይ ሀያ ሦስት ነው የሚል ነው ዘጠኝ ታራሚዎችና ፖሊሶች ላይ ደግሞ እነዚሁ ሕክምና እንዲያገኙ የተደረገበት ሁኔታ ነው ያለው። ጥቅል የሆነ መረጃ ነው አጠቃላይ የደረሰኝ። ይህ እንግዲህ የመጀመሪያው የማረቢያ ቤት ቃጠሎ አይደለም አቶ መሀመድ። ከዚህ ቀደም ብሎ በአምቦ፣ በደብረ ታቦር፣ በጎንደር ተመሳሳይ ቃጠሎች መድረሳቸው ተዘግቧል። በዚህ ላይ ምን ይላሉ? መንግስት የታራሚዎችን ደህንነት ከመጠበቅ አንጻር ኃላፊነቱን እየተወጣ አይደለም የሚሉት ትችቶችም እየተዘነዘሩ ነው። አሁን ክሊንጦ ላይ የደረሰው ያው በቀጣይ የማጣራትና የምርመራ ስራዎች እየተከናወኑ ያለበት መንስኤው ምንድን ነው እንዴት ሊፈጠር ቻለ የመሳሰሉ ጥልቅ የሆኑ ምርመራዎችን የሚያስፈልግ ነው የሚሆነው እና ከማጣራቱ ከምርመራው በኋላ መረጃ ብንለዋወጥ የተሻለ ነው የሚል ስላለኝ ነው። የመጨረሻ ጥያቄ አደርገዋለሁ። አቶ መሀመድ የሟቾቹ ማንነት ለቤተሰቦቻቸው የሚገለጸው እና መረጃው የሚሰጠው መቼ ነው? የቆሰሉትም ሆነ አሁን ህይወታቸው እንዳለፈ የተገለጸው የሀያ ሶስቱ ታራሚዎች ማንነት ማለት ነው። አሁን ከስር ከስር አጠቃላይ መረጃዎችን እየሰጠን ያለ ነው። ከቅዳሜ ጀምሮ ዛሬ ሰኞ ነው፣ የምርመራና የማጣራት ስራዎች እየተከናወኑ ነው ያሉት። ከዚህ ውጤት በመነሳት ደግሞ በቀጣይ ተጨማሪ የሆኑ መረጃዎችን እየሰጠን፣ መረጃ እየተለዋወጠን እንቀጥላለን ማለት ነው። ቃጠሎውና የጉዳቱ መጠን ከተቃዋሚ ፓርቲ መሪዎችም የተለያዩ አስተያየቶች እየተሰጡበት ነው ቃጠሎ መድረሱ የአደባባይ ሚስጥር መሆኑን ያስታወሱት የመላው የኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት አቶ ሙሉጌታ አበበ መንግስት ሁኔታውን የያዘበትን መንገድ መረጃ ለመስጠት የወሰደበትንም ጊዜ ነቅፈዋል። በርከት ያለ ቁጥር ያላቸው አባሎቻቸውና የፓርቲያቸው አመራሮች በዚያ እንደሚገኙም አስታውሰዋል። ክሊንቶ ማረሚያ ቤት የመኢአድ አባላት በአንድ መዝገብ ብቻ በነመቶ አለቃ ጌታቸው መዝገብ ላይ ብቻ አስራ ስድስት የመኢአድ አባላት አሉ። በተጨባጭም በስም ዝርዝር እንደዚሁ አሉ። አቶ ተስፋይ ታሪኩ የቀድሞ የመያድ ዋና ጸሐፊ ነበሩ። መቶ አለቃ ጌታቸው መኮንን የምዕራብ ጎጃም ዋና ጸሐፊ እና የመላው ኢትዮጵያ አንድነት ድርጅት መያድ የማዕከላዊ ምክር ቤት አባል ናቸው። እንደዚሁ መምህር አሰጋ አሰፋ የመላው ኢትዮጵያ አንድነት ድርጅት መያድ የማዕከላዊ ምክር ቤት አባል እና የምስራቅ ጎጃም የድርጅት ጉዳይ ኃላፊ ናቸው ክሊንቶ የሚገኙት እንዲሁም እነ ወጣት ብርሃኑ ካሳ ሌሎችም እናቱ ወርቁ እነ መታለካ ማስረሻ የሚባሉ በጣም በርካታ ከሀያ በላይ የሆኑ የመያድ አባላትና አመራሮች የየዞን የየወረዳ አመራሮች አብዛኛዎቹ አመራሮች ናቸው። እዛ ክሊቶ የሚገኙት ማረሚያ ቤት አንመው ሞኝ ሆኔ ይሄ አደጋ እንደተፈጠረ በእስር ላይ ያሉ ወይም ታራሚ ቤተሰቦች ሊጠይቁ በድንገት የሄዱ ቤተሰቦች ሁሉ አሉ። አሁን እኛ ከመርጦ ለማርያም የመጡ የመምህር አሰፋ ልጆች እኛ ጋር ያሉት ቤተሰቦቹ እኛ ጋር ያሉት የተስፋይ ታሪኩ ቤተሰብ እንደዚሁ ጭንቀት ላይ ነው ያለው። የጌታቸው ቤተሰብ ጭንቀት ላይ ነው ያለው። ይሄ ሁሉ ከመሆኑ በፊት መንግስት የችግር እንደተፈጠረ አዎ፣ ተፈጥሯል። ይህን ያክል ጉዳት ደርሷል። የደረሰ ጉዳት ካለ የደረሰው ጉዳት ከሌለ ደግሞ ጉዳት የደረሰ የለም፣ ይሄውና ቤተሰቦቻችሁ ጋር ተገናኙ ብሎ ቢያንስ ቢያንስ ለእናትና ለሚስት እንኳን ማሳየት ነበረበት። ታራሚው ይሄ በጣም ትልቅ ስህተት ነው የተሰራውና ይሄ ችግር እንደተፈጠረ በሩ ክፍት አድርገው ለተወሰነ ሰው ለተወሰነ ሰው ማለት ባሏ የታሰረባት ሚስቱ ቢያንስ ሄዳ ልታገኘው ይገባ ነበረ። ችግሩም ደግሞ የጉዳቱ ሰለማ የሆነ ሰው ካለ ይፋ ይሄ ነገር ሆኗል ብሎ ይፋ ማድረግ ነበረበት የታሳሪዎች ቤተሰቦች ከክልል ከተሞች ሳይቀር ወደ አዲስ አበባ መምጣታቸውን እስካሁን ግን መረጃ ያገኙበት ሁኔታ እንደሌለ ነው አቶ ሙሉጌታ የተናገሩት መረጃ እየተሰጠ ያለው ደረጃ በደረጃ መሆኑን የገለጸው መንግስት ግን ሁሉም ነገር በቅደም ተከተል ሊታወቅ እንደሚችል ጠቁሟል ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ አራት ሰዓት ይቀጥሏል ስርጭታችን። አሁን ታዲያ በነጻዊ ስልክ መስመር 2022059942 የውስጥ መስመር 14 ሰሞኑን ከደረሱን አስተያየቶቻችሁ ጥቂቱን እንሰማለን። ጤና ስትልን ዜዎች እንደማላቸው አቶ ይልቃል ጌትነት ከአቶ አበበ ጋር ያደረጉትን ቃለ ምልልስ ሰማ የባለ አደራ መንግስት በአስቸኳይ መመስረት አለበት ብለዋል። የሽግግር መንግስት ሲባል ነበር የቆየው። አሁን ደግሞ የለም የሽግግርም ኢህአዴግም ራሱ እዛ ውስጥ መሳተፍ እንደሌለበትና የባለ አደራ መንግስት እንዲቋቋምና ሕገ መንግስት አርቅቆ ከዛ በኋላ የሚያስፈልገው ምርጫም ሆነ ሌላው ነገር ይከናወናል እያሉን ነው። ለመሆኑ ይህንን ሀሳባቸውን የአሜሪካ ባለስልጣኖችንም የካናዳንም አናጋግር ያለው ብለዋልና ይህንን ነው ሀሳባቸውን ነው የባላደራ መንግስት ይቋቋም ብለው ነው የሚያቀርቡላቸው። ፕሬዚዳንት ኦባማ እኮ ኢትዮጵያ ሄደው በዲሞክራሲ የተመረጠ መንግስት ነው ብለዋል። እና የባላደራ መንግስት ሲሉ በዋልታ አይሆንባቸውም? ቀልድ ነው፣ ፌዝ ነው አይለውም እንደገና ምርጫ ይካሄድ፣ እንደገና ሪፈረንደም ይካሄድ ቢባል ፓርላማው ይፍረስና እንደገና ምርጫ ይዳረግ ቢባል ያስኬጣል። እንደው እንኳን አትሊስት ትንሽ ይኮረኩራል፣ አለበለዚያ ይፍረስ እና ማለት ደራ መንግስት የሚለው ግን እንደው እውነት ከልባቸው ነው ይህንን የሚለት። የቮይስ ኦፍ አሜሪካ ሬዲዮ ጣቢያን በመጀመሪያው ደረጃ ለመሰግን እፈልጋለሁ። የረጅም ዓመት አድማጭ ነኝ። እንግዲህ የዚህ አሁን ኢትዮጵያ ውስጥ የተከሰተውን ችግር እየተከታተላችሁ እንደሚሰሩ ያዳመጥናችሁ ነው። በዚህ በኩል ጋዜጠኞችን በሙሉ ላመሰግን እፈልጋለሁ። አሁን አዲሱ የሰማያዊ ፓርቲን ሊቀመንበር አነጋግሮ ነበረ። ረዥም ጊዜ ንተርፊ አድርጓቸዋል። አሁን ግን ትልቁ ነገር ችግሩ እንዳለ ሆኖ አሁን ዛሬ ኢትዮጵያ ውስጥ ያለ ችግር ዓለም የሚያውቀው ጉዳይ ነው። ግን አንድ ትልቅ ነገር ምንድን ነው? ተቃዋሚ ፖለቲካ ድርጅቶች ላይ ህዝቡ ራሱ እኛ ራሳችን እየተቸገርን ነው። አሁን ችግር አለ፣ ለውጥ ይመጣል እያለ ህዝብ ሰው እየሞተ ነው። ተቃዋሚ ፓርቲዎች ደግሞ ምን አለ እንደው ብስማሙ ከረ እንደው ሲጋዜጠኞችም እናንተ ስትጠይቁ የህኛን የህዝቡ ፍላጎት ስንገሩልን እነሱ እንዴት ነው የምንመርጣቸው? አሁን እኮ እንደ ሄደዋትም ምርጫ ብኖረም እንዴት እንምረጣቸው? ተቸገርን። እኛ ያለ መንግስት እየገደለን ነው፣ እነሱ ደግሞ አልተስማሙልንም። ሁሉም መሪ እንደት ሊሆን ይችላል? ችግር ነው። ኧረ እባካችሁ ጋዜጠኞች ኢንተርቪው ስታደርጋችሁ፣ እባካችሁ እየሰራችሁ ነው በእርግጥ አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር አሁን ሰዓቱ ከምሽቱ ሰዓት ከአርባ መሆኑን የስቱዲዮ ሰዓታችን ያመለክታል። ዋና ዋናውን የዓለም ዜና እናሰማችሁ። ኢትዮጵያ ውስጥ ባለፈው ቅዳሜ ቅሊንጦ እስር ቤት ውስጥ ከተነሳው እሳት ጋር በተያያዘ የእስረኞች ቤተሰቦች ስለ እስረኞቹ ዘመዶቻቸው ወሬ ለማግኘት እየተጨነቁ መሆናቸው ታውቋል። በእሳት ቃጠሎው 23 እስረኞች እንደሞቱ የመንግሥት የኮሚኒኬሽንስ ጉዳይ ጽህፈት ቤት የሚዲያ ግንኙነት ሥራ አስኪያጅ አቶ መሐመድ ሰይድ ለአሜሪካ ድምፅ ሬዲዮ ገልጸዋል። የተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ሀገራቸው ኢትዮጵያ ውስጥ በተቃውሞ ሰልፈኞች ላይ ተፈጸመ ስላለችው ከአግባብ ያለፈ ኃይል ተጠቃሚነት ጉዳይ አንስታለች ብለዋል አምባሳደር ሰማንታ ፓወር። ይህን ያሉት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የደቡብ ሱዳን ጉብኝቱን ትላንት ማታ ሲያበቃ ለጋዜጠኞች በሰጡት መግለጫ ላይ ነው። ዓለም አቀፍ ተጽዕኖ እየተደረገባት ያለችው ደቡብ ሱዳን አራት ሺህ አባላትን ያቀፈ ክልላዊ የጥበቃ ኃይል እንዲመደብ ትላንት እሁድ ተስማምታለች። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ደቡብ ሱዳን ውስጥ አራት ሺህ ወታደሮች ያለው የጥበቃ ኃይል እንዲመደብ ባለፈው ወር አጽድቆ ነበር። ክብራትና ክቡራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን በዚህ ክፍል ቀዳሚ ወደ ሆነው የስፖርት ዝግጅት ነው የምናልፈው። አዘጋጅና አቅራቢ ሰለሞን ክፍሌ ስፖርት እንደምናመሽታችሁልኛል የተከበራቸው አድማጮቼ፣ በአትሌቲክስ ሐጎስ ገብረ ሕይወት ከኢትዮጵያ በዙሪኩ 5000 ሜትር ሩጫ ውድድር አሸነፈ። በእግር ኳስ የአፍሪካ ዋንጫ ማጣሪያ ተጠናቀቀ። ኢትዮጵያ አላለፈችም። የአውሮፓ ላቲን አሜሪካና እስያ ሀገሮች ለዓለም ዋንጫ የሚያደርጉትን ማጣሪያ ውድድር ግን ቀጥለዋል። እነዚህን ሁለቱን በቀዳሚነት ይዘናል። አብራችሁን ቆዩ። ባለፈው ሐሙስ ዙሪክ ስዊዘርላንድ፣ በሁለተኛው ቀን ከተካሄዱ ልዩ ልዩ የዳያመንድ ሊግ ውድድሮች የወንዶቹን አምስት ሺህ ሜትር ላስቀድም። የኢትዮጵያው ሐጎስ ገብረ ሕይወት ነው በዚህ ውድድር በድል ያጠናቀቀው። 13 ደቂቃ ከ1482 ሴኮንድ ነው የገባበት ጊዜ። ጠቅላላ ድምሩን ወደ ሀያ ከፍ አድርጓል። ደረጃውንም በአንደኛ ላይ ሰቅሏል። በሁለተኛና ሦስተኝነት ተከትሎት የገቡት አሜሪካውያኑ ፖል ሳኪብ ኬሞይ እና ኤቫን ጃገር ናቸው። ሌሎች ኢትዮጵያውያንም ተሳትፈዋል በዚሁ 5000 ሜትር ሩጫ ውድድር ውጤታቸውም ዮሚፍ ቀጀልቻ 7 ሰባተኛ፣ ሙክታር ኢድሪስ አሥረኛ፣ ኢብራሂም ጀላን 13ስተኛ ነው። ሌሎች ውድድሮችም ተካሂደዋል በዕለቱ በወንዶቹ 100 ሜትር አሳፋ ፓውል ከጃማይካ፣ በ400 አካሚ ሲምቢን ከሩሲያ፣ በ400 መሰናክል ኬረን ክሌመንት ከዩናይትድ ስቴትስ በሴቶቹ 800 ካስተር ሲሜንያ ከደቡብ አፍሪካ አሁንም ጠንካራ መሆኗን አሳይታበታለች። አሁንም በሴቶቹ 3000 መሰናክል ሩት ጀቤት ከባህሬን በ907 በአንደኝነት አጠናቃለች። የኬንያና ዩናይትድ ስቴትስ አትሌቶች በሁለተኝና ሦስተኝነት ቦታ ፈጽመዋል። የሱሉስ ዝላይ፣ የአሎሎና የጦር ውርወራ ውድድሮችም ተካሂደዋል በዕለቱ። የአትሌቲክሱን ዜና ከማብቃቴ በፊት ግን ወደ ካናዳ ወስዳችኋለሁ። በሞስኩ ኦሊምፒክ ሁለት የወርቅ ሜዳሊያዎች የተሸላሚው ኢትዮጵያዊው አትሌት ሻምበል ምሩጽ ይፍጠር በጠና ታሟል። በአምስትና አስር ሺህ ሜትር ባለድሉ ማርሽ ቀያያሪ አትሌት ምሩጽ ይፍጠር በአሁኑ ጊዜ በጠና የሳምባ በሽታ ታሞ የሚተነፍሰው በመሳሪያ አማካይነት መሆኑን ለመረዳት ችለናል። ለመንቀሳቀስ ያለ መሳሪያ እርዳታ አይችልም ተብሏል። ይህ በእንዲህ እንዳለ ግን በአትሌት ኃይሌ ገብረስላሴና ስለ ሺህ ስህን አስተባባሪነት ሌሎች ታዋቂ አትሌቶችን ያካተተ ለምሩጽ እርዳታ እየተሰበሰበ መሆኑን ባልደረባችን ገዛኸኝ ጽዮን መስቀል ገልጾልኛል። ቀደም ሲልም የኢትዮጵያ አትሌቲክስ ፌዴሬሽን 200 ሺ ብር፣ የኢትዮጵያ ኦሎምፒክ ኮሚቴ ደግሞ 150 ሺ ብር ለምሩጽ የሕክምና ወጪ እንዲውል ማድረጋቸውን አስታውቀዋል። የእግር ኳሱ ኳስ ስፖርት ዜና፣ ወደ አዲስ አበባ እንሄዳለን። ስለ አፍሪካ ዋንጫ ማጣሪያ መጠናቀቅና የዓለም ዋንጫ ማጣሪያ ደግሞ መቀጠሉን አስመልክቶ ገዛኸኝ አጠር ያለ ዘገባ ለው መቀጠል ትችላለህ። ገዛኸኝ አመሰግናለሁ። ሰለሞን፣ አውሮፓ፣ ላቲን አሜሪካና እስያ በዓለም እግር ኳስ ዋንጫ ማጣሪያ ውድድሮች ላይ ሲሰነብጡ፣ አፍሪካ ደግሞ አህጉራዊ ማጣሪያውን አጠናቃለች። የአርባ ስምንት አፍሪካ ሀገራት ብሔራዊ ቡድኖቻቸው በአስራ ሶስት ምድብ ተደልድለው ለአንድ አመት ሲፋለሙበት የቆየው አህጉራዊ እግር ኳስ ማጣሪያ ትናንትናና ከትናንት በፊት ተጠናቋል። በማጣሪያው ሂደት አልፈው በሁለት ሺ አስራ ሰባቱ ሰላሳ አንደኛው የአፍሪካ እግር ኳስ ዋንጫ የሚሳተፉ አስራ አምስት አገሮችም ታውቀዋል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ በምድብ አስር ከአልጄሪያ ከሊሶቶና ከሲሸልስ ጋር ማጣሪያውን ያደረገ ሲሆን በስድስት ጨዋታ አስራ አንድ ነጥብ አግኝቶ ከምድቡ በሁለተኝነት ጨርሷል። ዋልያዎቹ የተመደበበት ማጣሪያ ማጣሪያ ድልድል ከአልጄሪያ በስተቀር ቀለል ያለ በመሆኑ በጥሩ ሁለተኛነት አልፎ በዋናው የአፍሪካ ዋንጫ የመሳተፍ እድል ይኖረዋል ተብሎ ቀድሞ ቢገመትም እድሉን ሳይጠቀምበት ቀርቷል። በተለይም ቀደም ሲል ከሲሸልስ ጋር አቻ መለያየቱና በአልጄሪያ የደረሰበት የከፋ ሰባት ለአንድ ሽንፈት በጥሩ ሁለተኝነት እንዳያልፍ አድርጎታል። በርካታ ኢትዮጵያውያንም በዚሁ በእግር ኳሱ አለማለፉን ተከትሎ ሀዘንና በቁጭት አሳድሮባቸዋል። ቀደም ሲል ከሲሸልስ ብሔራዊ ቡድን ጋር አቻ የተለያየው የኢትዮጵያ ብሔራዊ ቡድን ትናንት በመልሱ ጨዋታ ሲሸልስን ሁለት ለአንድ ረቷል ከዚሁ ምድብ አስር ሳይሸነፍ በአንደኝነት አጠናቆ ለዋናው የአፍሪካ ዋንጫ ማለትን ያረጋገጠው የአልጄሪያ ብሔራዊ ቡድን ነው። በሳምንቱ መጨረሻ በሌሎች የአፍሪካ ከተሞች ከተደረጉ የማጣሪያ ጨዋታዎችም የተወሰኑትን ለመጥቀስ ያህል ቶጎ ጅቡቲን አምስት ለባዶ፣ ሴኔጋል ናሚቢያን ሁለት ለባዶ፣ ኡጋንዳ ኮሞሮስ ደሴቶችን አንድ ለባዶ ሲያሸንፉ ሩዋንዳና ጋና ቆዲቫርን ከሴራሊዮን በተመሳሳይ አንድ ለአንድ አቻ ተለያይተዋል። ከስድስት ወራት በኋላ ጋቦን የምታስተናግደው ሰላሳ አንደኛ የአፍሪካ ዋንጫ ማጣሪያ ያለፉት አስራ አምስት ቡድኖች አልጄሪያ፣ ሞሮኮ፣ ግብጽ፣ ቱኒዚያ፣ ጋና፣ ሴኔጋል፣ ካሜሩን፣ ኮንጎ ዲሞክራቲክ፣ ቶጎ፣ ኮትዲቯር፣ ዚምባብዌ፣ ጊኒቢሳው፣ ማሊና ኡጋንዳ ሲሆኑ አዘጋጅ አገር ጋቦኑ ሲጨመር አስራ ስድስት ብሔራዊ ቡድኖች ይሆናሉ ማለት ነው። ከሁሉም ምድብ በነጥብ ቀዳሚ ሆነው ነጥብ ሁለተኝነት ያለፉት ሁለት ቡድኖች ኡጋንዳና ቶጎ ናቸው። የኡጋንዳ ብሔራዊ ቡድን ወደ አፍሪካ ዋንጫ ተሳትፎ ሊመለስ የቻለው ከሰላሳ ስምንት ዓመታት በኋላ መሆኑ ነው። የሀገሪቱ መሪ የወሪ ሙሴቬኒ እና የኡጋንዳ ሕዝብ በቡድን ውጤት በደስታ ጮቤ ረግጠው ጨፍረዋል። ፕሬዚደንት ሙሴቬኒ ለአፍሪካ ዋንጫ ካለፈ ለአሰልጣኙ ሴርጌቪጅ ሚቾ አንድ ሚሊዮን ለተጫዋቾቹ ደግሞ እያንዳንዳቸው አስር ሺ ዶላር ጉርሻ እንደሚሰጡ ማጣሪያው ከመጀመሩ አስቀድሞ ቃል ገብተው እንደነበር ይታወሳል። በእኔ በኩል ያለው ይኸው ነው፣ ሰለሞን አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በመጨረሻም የመስክ ቴኒስ ዩኤስ ኦፕን ፍላሽንግ ሚዶ ኒውዮርክ ላይ ቀጥሏል። በሴቶቹ፣ በዓለም ደረጃዋ ቁጥር አንድ ላይ የምትገኘው አሜሪካዊቷ ሴሬና ዊሊያምስ በታላላቆቹ የመስክ ቴኒስ ውድድር ለ37ኛ ጊዜ ድል በመቀዳጀት በስፖርቱ ታሪክ ቀዳሚውን ስፍራ አስመዝግባለች። ቀዳሜ ዕለት ተጋጣሚዋን ስዊድናዊት ጆሃና ላርሰንን በሁለት ዙር ስድስት ሁለት ስድስት አንድ በሆነ ውጤት ቀጥታ ያሳረፈቻት ልክ በ59 ደቂቃ ውስጥ ነው። በመጀመሪያውና ሁለተኛው ዙር ላይ ስዊድናዊቷ የምትመካባቸውን ጠንካራ ሰርቦች መስበር በመቻለዋ ነው ሸሬና ዊልያምስ ለድል የበቃችው። በወንዶቹ ደግሞ ቁጥር አንዱ ኖቫክ ጆኮቪች ተቀናቃኙን እንግሊዛዊ ካይል ኤድመንድን በአራት ዙር አሸንፎ እንዲያርፍ አስገድዶታል። ጆኮቪች ቀጥሎ የሚጋጠመው ከፈረንሳዩ ጆ ዊልፍሪድ ሶንጋ ጋር ይሆናል። ዩኤስ ኦፕን ከስድስት ቀናት በኋላ እሁድ ይፈጸማል። የዋንጫ ውጤቱን ተከታትለን እናቀርባለን። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ደህና ቆዩ። አድማጮች የምትከታተሉት በ19፣ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ወደ መጨረሻው ሳምንታዊ ቅንብር እንሻገር። ጤና የተመሰረተበትን አምሳኛ አመት በቅርቡ ያከበረው የኢትዮጵያ ቤተሰብ መምሪያ ማህበር በመላ አገሪቱ የተለያዩ አገልግሎቶችን እየሰጠ መሆኑ ተገለጸ። የዛሬ 50 ዓመት በአንዲት ነርስ አንዲት አነስተኛ ክሊኒክ ውስጥ የተጀመረው ማህበር ባለፉት 20 ዓመታት በኢትዮጵያ የወሊድ መጠን በግማሽ በመቀነስ ማህበሩ የተጫወተውን ሚና የገለጹት ፕሬዚዳንቱ፣ በሌላ በኩል ግን የሕዝብ ቁጥር እድገቱ መጠን ዛሬም ከፍተኛ መሆኑን አመልክተዋል። መለስካቸው አማሃ ያጠናቀረው ዘገባለ ቀጥሎ ይቀርባል። ሀምሳኛ ዓመቱን ወይም የምስረታውን የወርቁ ኢዮቤልዩ በዓል በማክበር ላይ የሚገኘው የኢትዮጵያ ቤተሰብ መምሪያ ማህበር ፕሬዚዳንት ወይዘሮ መዓዛ ቅጣው ሀምሳ ዓመታት ወደኋላ ተጉዘው ሶስቱን የማህበሩ መስራቾች አስታውሰዋል። የቤተሰብ እቅድ አገልግሎቱ የተጀመረው በአንዲት ነርስና በአንዲት ክሊኒክ ውስጥ እንደነበር የተናገሩት ወይዘሮ መዓዛ በወቅቱ የነበረው አጠቃላይ ሁኔታም ሆነ የመንግስት ፖሊሲ አመቺ አልነበረም ብለዋል። የዛሬውን ልዩነትም እንዲህ ሲሉ ገልጸውታል ለምሳሌ የሚያህል ባሁኑ ወቅት የጤና ፖሊሲ፣ የስነ ሕዝብ ፖሊሲ እና የሴቶች ፖሊሲ፣ የቤተሰብ ፖሊሲ እነዚህ የመሳሰሉትን ሁሉ በመጠቀም ማህበራችን በተቻለ መጠን በመላ ኢትዮጵያ ውስጥ ከደቡብ እስከ ሰሜን፣ ከምስራቅ እስከ ምዕራብ ባቋቋማቸው በመላ ኢትዮጵያ ውስጥ ስምንት ሪጅናል ቢሮዎችና እንዲሁም በእነሱ ስር ባቋቋማቸው ሀምሳ አምስት የተዋልዶ ጤና ክሊኒኮች አማካይነት እና ሀያ አራት ወጣት ማዕከላት አማካይነት አገልግሎቱን በስፋት እየሰጠ ይገኛል። ወይዘሮ መዓዛ ቅጣው የኢትዮጵያ ቤተሰብ መምሪያ አገልግሎቶቹን በመላ ሀገሪቱ ተደራሽ ለማድረግ የተጠቀመባቸው ዘዴዎች ፈር ቀዳጆች ናቸው ብለዋል። ዛሬ በመንግስት ተግባራዊ የተደረገውን ከአርባ ሺህ በላይ በሚሆኑ የጤና ባለሙያዎች የሚሰጠውን አገልግሎት ማህበሩ ቀደም ሲል በስራ ላይ አውሎት እንደነበረ አስታውሰዋል አክለውም የዓለም የቤተሰብ እቅድ ፌዴሬሽን ለማህበሩ የሰጠውን እውቅናም ለምስክርነት አቅርቦታል ኢንተርናሽናል ፕላንድ ፓረንትሁድ ፌዴሬሽን የሚባለው የአለም የቤተሰብ እቅድ ፌዴሬሽን የተባለውና 172 አገሮችን ያቀፈው በአለም ውስጥ የዚያ አባል ነን ከዚህ አባል በመሆናችን አፍሪካ ሪጅን የሚባለው ደግሞ ከዚያ የወጣው የአፍሪካ ሪጅን ደግሞ የሚባለው እኛ ያለንበት አርባ ሁለት ሀገሮችን የያዘ ማህበር ነው። እዚያም አባል ነን። ይህንን የማሰልጠን ክህሎታችንን ተመልክቶ በ2013 እንደ አውሮፓ አቆጣጠር ማህበራችን በሀገራችን ብቻ ሳይሆን የሌሎች አፍሪካ ሀገሮችንም የተዋልዶ ጤና ባለሙያዎችን እንድናሰለጥን የትምህርት ማዕከል እንዲሆን መርጦታል። በአሁኑ ጊዜ ይህ የማሰልጠኛ ማዕከል ተቋቁሞ ለመንግስትና ለተለያዩ ድርጅቶች የሙያ ስልጠና ማህበሩ እየሰጠ እንደሚገኝም ገልጸዋል። በሌላ በኩል የማህበሩ ሥራ አስኪያጅ ወይዘሮ ገነት መንግሥቱ የኢትዮጵያ ቤተሰብ መምሪያ ማኅበር ትኩረት መንግሥት ባልደረሰባቸው ወይንም በሚታዩ የአገልግሎት ክፍተቶች አካባቢ እንደሆነ ገልጸዋል። አሁን ከሚታየው የሕዝብ ቁጥር አኳያ የማኅበሩ ሥራ ፍሬያማ ነው ማለት ይቻላል ወይ ለሚለው የጋዜጠኛ ጥያቄም ወይዘሮ ገነት አዎንታዊ መልስ ነበር የሰጡት። ቤተሰብ እቅድን አገልግሎት በተመለከተ ወይም ኮሊድ ጋር በተመለከተ የመጀመሪያው ጥናት ዝርዝር ጥናት የተጠና በ1982 ዓመተ ምህረት በማዕከላዊ ስታቲስቲክስ ባለስልጣን ነው። በዚህ ጥናት ላይ ያገኘ የነበረው የሚያሳየው የቤተሰብ እቅድ አገልግሎት በዛ ጊዜ በተለይ በወሊድ እድሜ ውስጥ ያሉት ያገቡ ሴቶች የቤተሰብ እቅድ የሚጠቀሙት ወደ አራት በመቶ ብቻ ነበሩ። ዛሬ ያ ቁጥር በ2007 አካባቢ የተካሄደ ጥናት ነበረ። በዚህ ጥናት በማዕከላዊ ስታቲስቲክስ ባለስልጣን ኤጀንሲ ማለት ነው። በዛ ላይ የምናሳየው የወሊድ መጠኑ በ1982 ወደ ሰባት ነጥብ ሰባት ወደ አንድ ሴት በአማካኝ የምትወልደው ልጅ ብዛት ወደ ስምንት አካባቢ እንደማለት ነው። አሁን ግን ያ ወደ አራት ነጥብ አንድ የወረደበት በግማሽ የቀነሰበት ሁኔታ ነው የምናየው። የወሊድ መከላከያን ወይም የቤተሰብ እቅድ አገልግሎትን በመጠቀም ረገድ የታየውን ለውጥም ወይዘሮ ገነት ዘርዝረዋል። የወሊድ መከላከያ ወይም የቤተሰብ እቅድ የሚጠቀሙ ያገቡ ሴቶች ብዛት ደግሞ በወሊድ ዕድሜ ከ1549 አሉ በዚህ ጥናት ያየነው ወደ አርባ አንድ በመቶ እንደደረሱ ነው። ይህንንም እንግዲህ ወደ ስልሳ አምስት በመቶ በሀያ ሀያ ለመድረስ ከፍተኛ ጥረት መንግስት፣ ያንን ግብ አስቀምጦ በመስራት ላይ ነው ያለው የኢትዮጵያ የቤተሰብ መምሪያ ማህበርም፣ ይህም የተሳካ እንዲሆን ባሉት ክፍተቶች ሁሉ እየገባ የራሱን ጥረት የሚያደርግበት ነው። በጤና ጥበቃ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዲሬክቶሬት ዳይሬክተር አቶ አህመድ ኢማኑ በበኩላቸው ይህ ቁጥር በሁለት ሺህ ስምንት ዓመተ ምህረት እንደጨመረም ጥናቶች ማረጋገጣቸውን ይናገራሉ። አሁን ባለንበት ደረጃ የአገልግሎት ሽፋኑ ወደ አሁን የዚህ ዓመት ስለሌላቸው ሊሆን ይችላል፣ ወደ 42 ነጥብ ሁለት በመቶ ደርሷል። ቅድም 41 ነው የተባለው ይሄ አሁን 208 ላይ ነው ያለ ነው አድገዋል። ይሄ ማለት እንግዲህ የኢትዮጵያ ህዝብ አብዛኛው በወሊድ ወይም ደግሞ የወሊድ ዕድሜ ላይ ያሉ ሰዎች አገልግሎቱን ለማግኘት የሚችሉበት ሁኔታ ተመቻችቷል። የሚል እንትናለን ግን አሁንም ይሄንን ወደ 65 በመቶ ለማድረስ ሰፊ ስራ እየተሰራ ያለበት ሁኔታ አለ። ስራ አስኪያጇ ወይዘሮ ገነት መንግስቱ የኢትዮጵያ ቤተሰብ መምሪያ ማህበር ባለፈው አመት ማለትም በ2007 ዓ ም የተሰጠውን አገልግሎቶችም በዝርዝር አቅርበው ነበረ። ማህበሩ በዚህ ዓመት በተዋለ ጤና አገልግሎት ብቻ ወደ ስድስት ሚሊዮን አገልግሎት ሰጥቷል። ከዚህ ውስጥ የቤተሰብ እቅድ አገልግሎት ተነጥሎ ሲታይ ደግሞ ሁለት ነጥብ አምስት ሚሊዮን አገልግሎት መሰጠቱን ገልጸዋል። የዚህን አንድምታ ወይዘሮ ገነት እንዲህ ሲሉ አብራርተዋል። ከዚህ ውስጥ እንግዲህ ስናይ ያን ያህል የቤተሰብ እቅድ አገልግሎት በመስጠታችን ምክንያት ከአምስት መቶ ሺህ በላይ የሚሆኑ ያልታቀዱ እርግዝናን ለመከላከል ችለናል። ያ እንግዲህ ከእናቶች ጤና፣ ከህጻናት ጤና፣ ከቤተሰቡ እድገትና በልጽግና አኳያ ስናይ ከፍተኛ አስተዋጽኦ የሚያደርግ ነው ማለት ይቻላል። እንግዲህ ይሄ ሁለት አይነት አገልግሎቶችን ብቻ ነው ለማየት የሞከርኩት። ቅድም ተጠቀሰው በወጣቶች ተዋልዶ ጤና አገልግሎት ላይ፣ በኤች አይቪኤስ ላይ፣ በባላዘር በሽታ ላይ በተመለከተ ትልቅ አገልግሎት እየሰጠን ያለ ነው። በኢትዮጵያ አሁን ያለውን የሕዝብ ቁጥር እድገት በተመለከተ ግን ወይዘሮ ግነት መንግስቱ የሚከተሉን ማብራሪያ ሰጥተው ነበር። የፖፕሌሽን ቁጥር እድገቱን ስናየ ግን የእድገት መጠናችን አሁንም ከፍተኛ ነው። ከሁለት ነጥብ አምስት ገደማ ነው የሚነሳው። አሁን የቤተሰብ እቅድ ተጠቃሚም እየጨመረ ስለሄደ የሚያድግበት ፍጥነትም እየቀነሰ ይሄዳል የሚል ግምት አለ። ቀደም ሲል ግን የነበረው በተለይ ዕድሜያቸው ከአስራ አምስት በታች ያለው የህዝብ ብዛት ከፍተኛ በመሆኑ የተነሳ ረጅም ጊዜና ሂደትን ይፈልጋል። የቤተሰብ ጥቅድ ተጠቃሚ አሁንም የጨመረም እዚህ ላይ የደረሰም ቢሆን ከስር ያለው ትልቅ ፖፕሌሽን ሞመንተም የሚባል አለ። ያ ነገር ምቅ ሀይል ስላለ የተወሰነ ጊዜ መውሰዱ አይቀርም። የዛሬ አምስት ዓመት በሶስት ወጣት ኢትዮጵያውያን የተጠነሰሰው የበጎ ፈቃደኞች አገልግሎት ማህበር አስራ ስምንት ሺህ የበጎ ፈቃድ አገልጋዮች 740 ተቀጣሪ ሰራተኞች አሉት። የማህበሩ መስራቾች ዕውቁ የሰብአዊ አገልግሎት ባለሙያ አቶ ሽመልስ አዱኛ፣ ዶክተር ዊዳድ ኪዳነ ማርያምና ሲስተር ምህረት ጳውሎስ እንደነበሩም ማህበሩ ያሰራጫቸው መረጃዎች ይናገራሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች አሁን የዜና ማካተቻ እናቀርባለን። ኢትዮጵያ ውስጥ ባለፈው ቅዳሜ ቅሊንጦ እስር ቤት ውስጥ ከተነሳው እሳት ጋር በተያያዘ እስረኞች ቤተሰቦች ስለ እስረኞች ዘመዶቻቸው ወሬ ለማግኘት እየተጨነቁ መሆናቸው ታውቋል። በእሳት ቃጠሎ 23 እስረኞች እንደሞቱ የመንግስት የኮሚኒኬሽንስ ጉዳይ ጽህፈት ቤት የሚዲያ ግንኙነት ስራ አስኪያጅ አቶ መሐመድ ሰይድ ለአሜሪካ ድምጽ ሬዲዮ ገልጸዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሀገራቸው ኢትዮጵያ ውስጥ በተቃውሞ ሰልፈኞች ላይ ተፈጸመ ስላለችው ከአግባብ ያለፈ ኃይል ተጠቃሚነት ጉዳይ አንስታለች ብለዋል። አምባሳደር ሰማንታ ፓወር ይህን ያሉት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የደቡብ ሱዳን ጉብኝትን ትላንት ማታ ሲያበቃ ለጋዜጠኞች በሰጡት መግለጫ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ተናባሪያችን ብርሃን ኃይሉ ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጁ አስተበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ጠብቁን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ግን